የአስቸኳይ ጊዜ አዋጁ አስፈጻሚ አካል ኮማንድ ፖስት በመባል የሚጠራው ባለፈው ቅዳሜ ለሀገር ውስጥ መገናኛ ብዙኃን የሰጠውን ጋዜጣዊ መግለጫ በትናንትናው ዕለት ፕሮግራማችን መዘገባችን ይታወሳል። ለምሽቱም በጋዜጣዊ መግለጫው ስማቸው የተነሳውና የተወነጀሉ ተቃዋሚ ወገኖችን ምላሽ ለማቅረብ ቃል በገባነው መሰረት የኦነግና የአርበኞች ግንቦት ሰባት አመራር አባላት ማምሻውን በስልክ አግኝተናቸዋል። አሉላ ከበደ ነው ያነጋገራቸው። የኤርትራ መንግስት የቆየ እቅድ ነው የሚሉት የፌዴራሉ ፖሊስ ኮሚሽነር በመግለጫቸው በሽብር እንቅስቃሴው አሉበት ያሏቸውን ለአገሪቱ የጸጥታ መጓደል ምክንያት በማድረግ ወንጅለዋል። የሀገራችን ሰላምና ደህንነት፣ የሀገራችን እድገትና ለውጥ የማይመኘው የኤርትራ መንግስት ካለፉት አመታት ጀምሮ የወጠነው ውጥ ውጥን አለ የነደፈው ስትራቴጂ አለ ሀገራችን የማተራመስ ይህን ብቻውን ሳይሆን ከሀገራችን አብራክ የወጡ ነገር ግን ደግሞ በሽብር እንቅስቃሴ ያሉ ቡድኖችንና አካላትን በማቀፍ በማሰልጠን፣ በመደገፍ፣ በማሰማራት ጭምር ወደ ሀገር ውስጥ ለማስገባት ከፍተኛ ሙከራ አድርጓል፣ የገቡም አሉ። አቶ ቶሌራ አደባ የኦሮሞ ነጻነት ግንባር ቃል አቀባይ ናቸው። አዋጁን ሕጋዊና ተገቢ ለማስመሰል የተሰጠ መግለጫ ነው ሲሉ ተችተውታል። ለፌዴራል ፖሊስ ኮሚሽነሩ አቶ አሰፋ አብዩ ቃል ሲመልሱ በመጀመሪያ ደረጃ ይሄ አዋጁን ሕጋዊና ተገቢ ለማስመሰል የተሰጠ መግለጫ ነው። የኦሮሞ ነጻነት ግንባር ያለምንም የውጭ የኃይል እርዳታ ሲንቀሳቀስ እንደነበረ ሁሉም የሚያውቀው ጉዳይ ነው። የኦሮሞ ነጻነት ግንባር የወያኔ መንግስት መፋለም የጀመረው ልክ ስልጣን ላይ እንደመጣ ከአስራ ዘጠኝ መቶ ዘጠና አንድ ዓመተ ምህረት ጀምሮ ነው። የኦሮሞ ነጻነት ግንባር የሚያቀርባቸውን ጥያቄዎች ያለውን የህዝብ ድጋፍ በመገንዘብ ከኦነግ ጋር መስራት አያዋጣኝም በሚል ከቻርተር ውስጥ ገፍቶ እንዳስወጣው ሁላችንም የምናስታውሰው ነው። አሁን ዞሮ ዞሮ ምንጊዜም የኢትዮጵያ መንግስት፣ የአሁኑም ይሁን ያለፈውም፣ ምክንያት ይፈልጋሉ የራሳቸውን ችግር ወደ ሌላ በማሳከክ ትክክለኛ ሆነው ለመቅረብ በሕዝቡ ዘንድ ተቀባይነት ለማግኘት ይሻሉ። የኦሮሞ ነጻነት ግንባር በእርግጥ ላለፉት ሀያ ስድስት ሀያ ሰባት ዓመታት አገር ውስጥ ሆኖ ሲታገል እንደነበረ እና እንዳለ እነሱ ራሳቸው በቅርበት የሚያውቁት ጉዳይ ነው እና ዛሬ ኦነግን እና የኤርትራን መንግስት በማድረግ መወንጀሉ በምንም መንገድ ተቀባይነት የሌለው መግለጫ ነው። አቶ ነአምን ዘለቀ የአርበኞች ግንቦት ሰባት የፖለቲካ ጉዳዮች ኃላፊ ናቸው። ከኤርትራ ጋር በመተባበር ለአገሪቱ ደህንነት ስጋት ሆነዋል የሚለውን የአዋጁን አስፈጻሚ አካል ውንጀላ በተመሳሳይ ይተቻሉ። ይሄ የተለመደው የወያኔ አገዛዝ የራሱን ችግሮች በኢትዮጵያ ውስጥ ያሰፈነውን እጅግ ዘግናኝ ጨካኝ የሆነ አምባገነን አገዛዝ እና ለዚህም ደግሞ ለውጥ፣ ፍትህ እና ነጻነት ብሎ የሚታገለውን ህዝብ አቅጣጫ ለማስቀየር እና ውጫዊ ለማድረግ ቀደም ሲልም በተደጋጋሚ የሚያደርጉን ነው። አሁን ያለው ጥያቄ ህዝብ መብት፣ ፍትህ፣ የህገ በላይነት ነጻነቱን እየጠየቀ ነው። የለውጥ ጥያቄ ነው ያለው። የህዝብ ትግል ነው ያለው ከውጫዊ ከውጭ ሀገሮች ከኤርትራም ሆነ ከሌላ ጋር የተያያዘ ኢትዮጵያ ውስጥ ፍትህ ካለ የህገበላይነት ካለ ዴሞክራሲ ካለ የወያኔ አምባገነናዊ ስርዓት ያሰፈነው እጅግ መጠነ ሰፊ የሆነ በጣም ዘግናኝ ሁኔታ እኮ ከሌለ ምንም የህዝብ ትግልም አያስፈልግም። ነገር ግን ይሄ አስከፊ ስርአት ህዝቡን እየጨቆነ እየበደለ እየረገጠ ለመግዛት የሚያካሄደው መጠነ ሰፊ በደል እና ገፈፋ ነው ህዝብን ወደ ትግል ወደ ለውጥ አቅጣጫ እየገፋውና ህዝቡም እየታገለ የሚገኘው። ይሄንን ወደ ሌላ ለማላከክ ነው የሚሞክሩት። ይሄ የተለመደ ባህሪያቸው ነው። የተወሰነ የገባው በቁጥጥር ስር ውሏል። የተማረኩም አሉ። ኮሚሽነሩ ቀደም ብለው ከወነጀሏቸው ወገኖች ወደ አገር ውስጥ የገቡና በቁጥጥር ስር የዋሉ አሁንም በድንበር አካባቢ ሰርገው ለመግባት በዝግጅት ላይ ያሉ አሉበት ሲሉ የአስቸኳይ ጊዜ አዋጁን አስፈጻሚ አካል ትኩረት ያሉትን ጠቁመዋል። አሁን በድንበር አካባቢ የተዘጋጁ ለመግባት የተዘጋጁም አሉ። እነዚህ አካላት በዋናን በሻዕቢያ አቀነባባሪነት እና በሌሎችም ድጋፍ ሰጭነት የሚደረግ እንቅስቃሴ ነው። በእርግጥ ኮሚሽነሩ ያለውን ተጨባጭ ሁኔታ በትክክል የተረዱ አይመስለኝም። ደግሞ የሚያውቁም አይመስለኝም። ከኢትዮጵያ መሉትን አጎራባች ሀገሮች በሙሉ ብታያቸው ከኢትዮጵያ መንግስት ጋር የጠበቀ ግንኙነት ያላቸው ናቸው። በየትም በኩል ሊገባ አይችልም ማለት ነው። ስለዚህ ተቀባይነት የሌለው ነው እና ዞሮ ዞሮ ኦሮሞ ነጻነት ግንባር ሰራዊት ሀገር ውስጥ ነው የነበረው። ያለውም እዛው ነው። በቅርብ ጊዜያት ውስጥ ሲወስዳቸው የነበሩት እርምጃዎች በሙሉ ደግሞ ምስክሮች ናቸው። ከዛ በፊት ያሉትንም ብንተው ዝም ብሎ ሁኔታውን ወደ ውጭ ለማውጣት ወይም ደግሞ ህዝቡ ዘንድ ተቀባይነት የሌለው ሀይል ለማስመሰል የሚያወሩት ነው እንጂ የኦሮሞ ነጻነት ግንባር ሰራዊት ህዝቡ ውስጥ የኖረ ነው። ከህዝቡ ውስጥ የሚወጣ ነው። ከህዝቡ ጋር የሚኖር ነው። እዛው ነው ያለው። ከሌላ ቦታ ወይንም ከሌላ ሀገር ተጭኖ የሚሄድ ኃይል አይደለም። የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አደባ ናቸው። ኮሚሽነሩ የተናገሩትን ተከትሎ የተሰሙት በመገናኛ ብዙሃኑና በማህበራዊ መገናኛ ብዙሃን የሚተላለፉ እርሳቸው የሐሰት ያሏቸው መረጃዎች ሌላው የሽብር ስጋት ናቸው ሲሉ የፌዴራል ፖሊስ ኮሚሽነሩ በአስቸኳይ ጊዜ አዋጁ ጋዜጣዊ መግለጫ ለሰጡት አስተያየት ይልቁንም በህዝብ ላይ ሽብር የሚቀሰቅሰው ገዢው ኃይል ነው ይላሉ የአርበኞች ግንቦት ሰባቱ አቶ ነአምን ዘለቀ። ሽብር እየተፈጠረ ያለው በስርዓቱ ነው፣ በአገዛዙ ነው። ሽብር እየተፈጠረ ያለው በመረጃ አይደለም። መረጃው ይሄንን የአሸባሪ የወያኔ ስርዓት የሚያጋለጥ ነው። በደላቸውን በኢትዮጵያ ህዝብ ላይ የሚፈጽሙ በደል የሚያጋለጥ መረጃ ነው። በማህበራዊ ሚዲያም፣ በሳተላይት ቴሌቪዥኖችም፣ በሌሎችም የሚሰራጩት ይሄ እኮ ኢትዮጵያ ውስጥ ከሌለ ይሄ ሁሉ መረጃ አያስፈልግም። መረጃው እነሱን የሚያጋልጥ ነው። መረጃው እነሱን እርቃናቸውን የሚያስቀር ነው። ህዝባችን ደግሞ የሚኖርበት እኮ እውነታ ነው። ይሄ እኮ ሌላ አያስፈልገው። ሚዲያውም የሚያጋልጠው የወያኔን አገዛዝ አስከፊነት፣ መዝባሪነት አቶ ነአምን ዘለቀ የአርበኞች ግንቦት ሰባት የፖለቲካ ጉዳዮች ኃላፊ ናቸው።